ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በጣም አመሰግናለሁኝ ፕሮፌሰር። ከኤስቢኤስ አውስትራሊያ ራዲዮ ጋር አጠር ያለ ቆይታ ልናደርግ ስለፈቀዱልኝ እጅግ አድርጌ ነው ማመሰግነው። ለመነሻ ያክል የሀገራችንን ወቅታዊ ሁኔታ መነሻ አድርግ ነው እና የምንጀምረው አሁን ያለውን አጠቃላይ የሀገሪቱን ወቅታዊ ሁኔታ እንዴት አዩት? አሁን ያለው የፖለቲካ ሁኔታችንስ ወዴት የሚያመራ ይመስልዎታል ከሚለውን ጀምር። እስቲ ወቅታዊ ሁኔታ ከተለያዩ ምንጮች የተለያዩ ዘገባዎችን በርቀት እንሰማለን። በሰሜን ኢትዮጵያ የተለያዩ አካባቢዎች ከጥቂት ሳምንታት በፊት ረገብ ያለ መስሎ ታየ የነበረው ግጭት ካለፉት ሁለት ሳምንታት ወዲህ ያገርሽቷል። መነሻውን ብዙዎቻችን የምናውቀው ስለሆነ ዝርዝር ምናልባት ላያስፈልግ ይችላል። ወደ ፊት አቅጣጫው ምን ይመስላል? ወታደራዊ ግጭቱ እየቀጠለ ነው ያለው። በሂደቱ ላይ ምን ሆነ የሚለውን ያው ከተለያዩ ምንጮች አንዳንዴ የሚታረሱ ዘገባዎችን እንሰማለን። ነገር ግን በእኔ ምልከታ ይሄ አሁን የምንታዘበው የምን የምናስተውለው ግጭት ብዙ አንድምታ ያለው ሕብረተሰቦች ሕይወት ላይ ኑሮ ላይ በሂደት በአጭር ጊዜ የሚጠናቀቅ ይመስለኛል። አጭር የምለው የሚቋጭ ይመስለኛል በአንድ ወይ በሌላ መልኩ። አጭር ስል በቀናት አይደለም፣ ሳምንታት አይደለም፣ የተወሰኑ ወራት ስ ይችላል ብዬ አስባለሁ። የፖለቲካ ሁኔታው ምን ይሆናል የሚለው እንግዲህ በእርግጠኝነት ከወዲሁ ውጤቱን እንዲህ ይሆናል ብሎ አፍ ሞልቶ መናገር ባይቻልም የፖለቲካ ሁኔታ በሚቀጥሉት ጊዜያት ከምናያቸው አንዳንድ አዳዲስ ሁኔታዎች ጋር የሚያያዝ ነው የሚሆነው። ለማንኛውም ከተለያዩ እሳቢዎች አንጻር በመነሳት ኢትዮጵያን የመበተን የማፍረስ ፍላጎት ያላቸው ኃይሎች የሚፈልጉትን ለማግኘት የሚሳካላቸው ነው ብዬ አላስብም። ኢትዮጵያ ማፍረስ አይቻለም። በቅርቡ በተለያዩ ሚዲያዎችም በመንግስት መግለጫም እንደሰማነው የተናጠለ የተኩስ አቁም ተደርጎ መከላከያ ከትግራይ ወይም ከመቀሌ ወጥቷል። ከዚያ በኋላ ወደ አማራ ክልል እና ወደ አፋር ክልሎች በሕወሓት በኩል ውጊያ ተከፍቷል። ይህንን እያዩ አንዳንዶች ክልሎች ደግሞ የክተት ጥሪ አድርገዋል እና የፌዴራሊዝም ስርዓቱ ብልሽት ማሳያ ነው የሚሉ ትንታኔዎችን እንሰማለን እና እርስዎ በዚህ ጉዳይ ላይ ምንድን ነው ያለውት አስተያየት? በታሪካችን ውስጥ እንደነበረው እንደ ማንኛውም ጊዜ በተለይ የሀገር ሕልውና እና አደጋ ላይ የሚጥል ሁኔታ ሲነሳ የኢትዮጵያ የተለያዩ ማህበረሰቦች ልዩነታቸውን፣ ቅሬታዎቻቸውን ወደ ጎን አድርገው ይህን አደጋ ለመቀልበስ የሚጣጠሩበት እና መስዋዕትነትም እየከፈሉ የሚያስወግዱበት ቀጣይ ሁኔታ ነው ብዬ ነው ይማል። የፌዴራሊዝሙ ጉዳይ ፌዴራሊዝሙ ካሁን በፊት እስካሁን ድረስ ተግባራዊ የሆነ ያለው አንዳንድ ጉድለቶች እንዳለው ምንም አጠያያቂ አይደለም። በተለይ የተዋገረበትና ተግባራዊ የሆነበት አካሄድ ችግር ፈጥሯል። ነገር ግን ይሄ ችግር የኢትዮጵያ ማህበረሰቦች የሀገር ህሉናን አደጋ ለመታደግ ያገዳቸው አይደለም። ይሄንን ነው የሚያሳየን ያኛውን ያሉትን ጉድለቶች የፌዴራሊዝሙን እንዴት ተስተካክሎ እውነተኛ ፌዴራሊዝም ጠቃሚ የሆነ ፌዴራሊዝም ማድረግ የሚቻላል የሚለው በሚቀጥለው ጊዜ የምንገባበት ይሆናል። ነገር ግን አንዳንድ ጉድለቶች መኖራቸው እንድጠበቀ ሆኖ እነዚህ ጉድለቶችና በዚህ ሳቢያ የተፈጠሩ ቅሬታዎች ማህበረሰቡን ሀገሩን እንዳይታደግ ለማድረግ ያስቻለ አይድም። በተለያዩ ሰዎችም እንደዚሁም በራሱ በመንግስትም የሚገለጸው ነገር የውጭ ጣልቃ ገብነት በተለይም በአሜሪካ፣ በግብጽ እና በሱዳን በኩል ያለው ጫና አሁን ያለውን ወቅታዊ ሁኔታ የሚያባብስ ነው የሚል ነገር ይነሳልና እንዲያው አጠቃላይ የውጭ ጣልቃ ገብነቱን እርስዎ እንዴት ነው የተመለከቱት? በምንስ መልኩ ሊፈታ ይችላል ይላሉ። የውጭ ጣልቃ ገብነት በታሪካችንም ውስጥ በተለያዩ ጊዜ ያጋጠመ ጉዳይ ነው በተለያዩ ሀይሎች። በአሁኑ ጊዜ ደግሞ በተለይ ከህዳር ወር ጀምሮ በትግራይ የተፈጠረው ሁኔታ ተንተርሶ የአንዳንድ የውጭ ሀይሎች በአጠቃላይና በአሜሪካ የሚመሩ ምዕራባውያን የሀገር ሉዓላዊነት እና የግዛት አንድነትን የሚጣረር ጣልቃ ገብነት ባልተለመደ ሁኔታ እያየን ነው። ይህም መነሻው የእነዚህ ሀይሎች የተለያዩ ፍላጎቶች ናቸው። ለምሳሌ ግብፅን ብንወስድ በዚህ በህዳሴው ግድብ ላይ ያላትን ልዩነት ያላትን ፍላጎት ተግባራዊ ለማድረግ አመቺ ሁኔታ የተፈጠረላት መስሏት አንዳንድ ሙከራዎችን በምዕራባውያን ድጋፍን፣ በተለይ በአሜሪካ ድጋፍ ስታካሄድ ቆይታለች። በታሪካችንም ይህ የግብፅ አቋም አዲስ ነገር አይደለም። ቋሚ የሆነ ነገር ነው። በተለያዩ ጊዜያት ከጥንት ጀምሮ በመካከለኛው ዘመን እና ከዘመናዊት ኢትዮጵያ ወደፊት መምጣት በኋላም ጀምሮ ያለና የነበረ ነው። አሁንም ያለ ነው። ሱዳንን በሚመለከት ሱዳን በግድቡ ላይም ሆነ በአጠቃላይ ከኢትዮጵያ ጋር ያላትን ትብብር በተለይ ባለፉት ሀያ ሰላሳ አመታት የነበራትን አቋም ቀልብሳ ይሄ ሁኔታ ይገባኛል የምትለውን ድንበር ለማግኘት መልሶ ለመቆጣጠር በጣም አመቺ ጊዜ አድርጋ የተመለከተችው ነው። ከዚህ አልፎ ሰሞኑን ከምንሰማው ደግሞ በሰሜን ኢትዮጵያ ያለውን ሁኔታ በሚመለከት በመንግስትና በተቃዋሚዎች መካከል አደራድራለሁ እስከ ማለት ብሎ የደረሰችበትን ሁኔታ እናያለን። በእውነቱ የጸና አቋም አላሳየችም። ግድቡን በተመለከተ ለእኔ ነው የበለጠ የሚጠቅመው፣ ይሄማ ትልቅ ዕድል ነው የፈጠረልኝ፣ ጎርፍን ያስቀርልኛል፣ ሮዛሪስ እና የመሳሰሉ ግድቦች ውስጥ የተከማቸውን ደለል ያስቀርልኛል፣ እና ይሄ እኔም ጉዳይ ነው ብላ እስከ ቅርብ ጊዜ ድረስ አቋሟን ስትገልጽ ነበር። በኋላ ይሄ ግጭት በሚነሳበት ጊዜ ድርድሩ እንዲቀጥል ስምምነት ባለበት ሁኔታ የድንበሩ ድርድር ድንበሩን የማከል ድርድር እንዲቀጥል ስምምነት ባልጎደለበት ሁኔታ ያንን በኋላ ምናልባት ልትሰጠፍበት የምችለውን እርምጃ ወስዳለች። ወደ ኢትዮጵያ ግዛት በመግባት ሰዎችን እያፈናቀለች የዜጎችን ንብረት እያወደመች ቀጥላለች። በዚህ ሁኔታ ላይ ያለች ነው። እንግዲህ ለአደራድ የሚል ቀዳማ የሚያቋም ያመጣችው ይህ ምዕራባውያን በከፊል በድንቁርና በከፊል ደግሞ እንደለመዱት በማናህለኝነት በየጊዜው የሚያሳዩት ዝንባሌ ነጠብራጭ ነው። ምክንያቱም በጣም ዝርዝር በሆኑ የሀገር ውስጥ ጉዳይ በሆኑ ጉዳዮች ላይ ሁሉ ትእዛዝ አክል የሆነ ውሳኔ ያክል የሆነ መግለጫዎችን፣ ጥያቄዎችን ስታቀር ቆይታለች። አሜሪካ ነች መሪዋ ያው እንደምናውቀው እና አውሮፓ ህብረት እና ሌሎች አንዳንድ የምዕራብ ሀገራት የህብረቱ አባል ያልሆኑ እንደ እንደ እንግሊዝ ያሉ ሁሉ የሚሳተፉበትን ሁኔታ እናያለን። በዚህም የተለያዩ ምክንያቶችን ማንሳት ይቻላል። በእኔ አመለካከት አንደኛ ከቅርብ አመታት ወዲህ ሀገራዊ ብሄርተኝነት እና አርበኝነትን የሚያቀነቅን አስተዳደርም ሆነ የህዝብ ዝንባሌ የታየበትን ሁኔታ እናያለን። ሀገራዊ ብሄርተኝነትን አርበኝነትን የሚያቀነቅል በማህበረሰብ ደረጃ በአስተዳደር ደረጃ እና ይሄ አሜሪካ በኢትዮጵያ አስተዳደር ላይ የጸና ተጽዕኖ ለማሳደር የሚያስችላትን አቅም ይቀንሳል የሚል ፍራቻ ያለ ነው። አላማው ቄሳራውያን ኢምፔሪያሊስቶች የምላቸው ለሆኑ ምዕራባውያን በተለይም ለአሜሪካ የሚመች ጉዳይ አይደለም። በዚህም ጫናዎችን በማሳረፍ አሁን ያለው አስተዳደር ወይ እንዲወገድ አሊያም ለእነሱ ፍላጎት እንዲንበረከክ ማረጋገጥን ከመፈለግ ነው እንጂ ለትግራይ ለትግራይ ህዝብ ከእኛ ከሌሎች ኢትዮጵያውያን ኢትዮጵያ መንግስት የተሻለ መቆርቆር የተሻለ ማሰብ ኖሯቸው ነው ብዬ አላስብም። ሁለተኛው ምክንያቴ በእኔ ግምት፣ በእኔ እምነት ከስልጣን የተወገደው በህወሀት የሚመራው አስተዳደርና መሪ መሪ ግለሰቦች በግልና በተቋም ደረጃ ከምዕራባውያን ጋር ጥብቅ ወዳጅነትና የጥቅም ትስስር ፈጥረው የቆዩ በመሆናቸው አሁን በሀገሪቱ ውስጥ ያለው አዝማሚያ እየተቋረጠ ይሄዳል የሚል ያሳደረው ስጋት ነው። ሦስተኛው፣ የኢትዮ ኤርትራ ቅርርብ እንደምታ ነው። በእርግጥ እውነቱን ለመናገር ጦርነት እና ግጭት መቆሙን ይደግፉታል። ግጭት ቆመው ግን ለነሱ ጥቅምና ፍላጎት በጣም አመቺ የሆነ አውድ እንዲፈጠር ይፈልጋል። ይህን ደግሞ በኢትዮጵያ በዚህ በሽግግሩ ለውጥ የተነሳ ያለውን አዝማሚያ በመገምገም በኤርትራ ደግሞ ከበፊት ጀምሮ የነበረውን ለእነሱ ፍላጎቶችና አቋሞች ያለማጎብደድን ሁኔታ በማነጻጸር ጥቅማችን አደጋ ላይ ይወድቃል ከሚል ስጋት የመነጨ ይመስለኛል። ስለዚህ ዝርዝሩን ያው ሁላችንም የምናውቀው ነው። ለምሳሌ በጣም አሳፋሪና ብልግና በተሞላበት መንገድ የገሌ ሰራዊት ኢትዮጵያዊ የሆነ የገሌ ኃይል ከዚህ ኢትዮጵያዊ ከሆነ ከዚህ አካባቢ ወይም ግዛት ይውጣ እንዲህ እንዲህ ይደረግ የሚል በፍጹም ኢትዮጵያውያን በታሪካቸው ተቀብለውት የማያውቁት የሚጠይቀውን መስዋዕትነት ሁሉ ለመክፈል በየጊዜው ተዘጋጅተው ተግባራዊ ያደረጉትን ጉዳይ እንዲህ መደዴ የሆኑ በአንድ ወይ በሌላ አጋጣሚ የአስተዳደር ስልጣኖች ላይ በተለይ ለአሜሪካ የወጡ ስብስቦች የሚያቀነቅኑት ነው፣ እና ይሄ በፍጹም ቢደረግ አይችልም። የኢትዮጵያ መንግስት ከምዕራባውያንም፣ ከግብጽም፣ ከሱዳንም ጋር ስርዓትን በጠበቀ ሁኔታ መደራደር፣ ሁኔታዎችን ማስረዳት እንደ አስፈላጊነቱ ለጋራ ጥቅም የሚሆኑ መግባባቶች ላይ ለመድረስ ከእንግዲህም መስራት ይኖርበት። ነገር ግን ሉዓላዊነትን፣ የውስጥ ጉዳይን በሚመለከቱ ጉዳዮች አሁን እንደጀመረው ፈጠና አቋም ይህንን አለማስተናገድና ሕዝቡም ለዚህ አይነት ምላሽ የሚሆን ዝግጅት፣ ንቃት አሳድሮ መጠባበቅ እንደሚኖርበት መስራት ያስፈልጋል። ሀገሪቱ አሁን እዚህ ሁኔታ ውስጥ ተገኝታለችና ምንድን ነው መደረግ ያለበት ይላሉ። እርስዎ እንደ አንድ የፖለቲካል ሳይንስ ፕሮፌሰር ከተለያዩ በተለይ የውጭ ጣልቃ ገብነት ኃይሎች ጋር ሁኔታዎችን ማስረዳት ያስፈልጋል። ምክንያቱም ኢትዮጵያ ብዙ እውነታዎች አላት። ይህንን በብቃት በአግባቡ ማስረዳት አቤቱታ አይደለም፤ አቋሟን ያለችበትን ሁኔታ የችግሮችን መንስኤ በግልጽ ማስረዳት ይጠበቅባታል። መወያየት መመካከልን የሚከለክል ጉዳይ አይደለም። ወደ ሉዓላዊነት ጉዳይ ሲመጣ በተለይ በዚህ በተጀመረው አይነት አቀራረብ የሚገፋበት ከሆነ ይህንን በጽናት መቋቋም ያስፈልግ የተፈለገው ነገር ሁሉ በዚህ ይህንን እውን ለማድረግ ዝግጅት መደረግ ይኖርበ ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ዝግጅታችንም አብረው እንደሚሆኑ ገምታለሁኝ። ለአሁኑ በኤስቢኤስ አውስትራሊያ አድማጮች ስም እጅግ አድርጌ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።